you <laughs> እንደምን አመሻችሁ የጋቢና ቪ አድማጮች ዛሬ ዕለቱ አርብ የካቲት አራት 2014 ዓ.ም ነው። በየዕለቱ ከምሽቱ ሁለት ሰዓት ጀምሮ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈውን ፕሮግራማችንን ጀምረናል። ዛሬም እንደተለመደው ለወጣቶች ያዝናናሉ፣ ያስተምራሉ፣ ቁም ነገር ያስጨብጣሉ ያልናቸውን ፕሮግራሞች አሰናድተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ሁሉም ነገር ተዘጋግተዋል። ባንክ የለም፣ ስልክ የለም፣ ምግብ የለም፣ መድኃኒት የለም፣ ሕክምናም የለም እና በዚህ ሁኔታ ደግሞ ቁጭ ማለት ስለሌለብን የመቀሌ ማህበረሰብ ይዘን ቁጭ ማለት የለብንም በማለት የቁርስ ፕሮግራም ነው እያዘጋጀን ያለ ነው። በሰሜን ኢትዮጵያ የተካሄደ ባለው ጦርነት ምክንያት ከቀያቸው ከመኖሪያቸው ለተፈናቀሉ ሰዎች በበጎ ፈቃደኝነት የምግብ ማቅረብ አገልግሎት እየሰጡ ካሉ ወጣቶች መካከል አንዱን ነው የሰማችሁት። ከነዚህ ወጣቶች እያደረጉት ያለውን እንቅስቃሴ የሚዳስስ አንድ ዘገባ ይኖረናል። አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነባው ሰው ያለ ይመስለናል። አሁን ደግሞ የሰማችሁት ብዙ አየው ይባላል የቴክኖሎጂ ባለሙያ ነው። ግዙፍ የቴክኖሎጂ ኩባንያ በተሰኘ ተቋም አማካኝነት በኢትዮጵያ የማንበብ ባህልን ለማዳበር የሚረዳ አፍሮሪድ የተሰኘ የሞባይል መተግበሪያ ከፈጠሩ የቴክኖሎጂ ባለሙያዎች መካከል አንዱ ነው። እነዚህ ባለሙያዎች የምሽት እንግዶቻችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ኤልያስ አስማረ እንዲሁም ፕሮግራሙን ካዘጋጁ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናምሻለን። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። ያመሰግናለሁ፣ ስመኝሽ። አድማጮች በድጋሚ እንደምናመሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በአፋር ክልል እየተካሄደ ያለው ጦርነት ወደ ትግራይ የእርዳታ እህል ለማስገባት ለሚደረገው ጥረት እንቅፋት ሆኗል ሲሉ በትላንትናው እለት አስታወቁ። በትግራይ ወደ አምስት ሚሊዮን የሚጠጋ ህዝብ የምግብ ድጋፍ የሚሻ ቢሆንም የሰብአዊ አቅርቦት፣ የነዳጅ እና የጥሬ ገንዘብ እጥረት መኖሩንም አስታውቀዋል። ባለፈው ሳምንት የረድኤት ድርጅቶቹ አስራ አራት ሜትሪክቶን መድኃኒቶችን ወደ ትግራይ ማድረግ መድረሳቸውን ገልጸው ምንም እንኳን በአየር የሚደረግ የነብስ አድን መልካም ቢሆንም ከሚፈለገው ውጪ ነው ብለዋል። በትግራይ ላሉ ህጻናት የሚሰጠው ሁለተኛ ዙር የኩፊን ክትባትም እየተጠናቀቀ መሆኑን የገለጹት ቃል አቀባዩ 600,000 ለሚሆኑ ህጻናት ክትባቱ መሰጠቱንም ገልጸዋል። በአንዳንድ አካባቢዎችና ቦታዎችም የጤና ሰራተኞች ክትባቱን ለማድረስ በነዳጅ እጥረት ሳቢያ እስከ 35 ኪሎ ሜትር የሚሆን መንገድ በእግራቸው እየተጓዙ ነው ሲሉ ገልጸዋል። ካለው የምግብ እጥረት ችግር አኳያም ካለፈው ጥቅምት ወር ጀምሮ በትግራይ የምግብ ድጋፍ የተደረገላቸው 880000 ሰዎች ብቻ መሆናቸውን ገልጸዋል። በአንዳንድ የአፋር ቦታዎችም ለ85000 ዜጎች እርዳታ መድረሱን ገልጸው በአጠቃላይ በአፋር ድጋፍ የተደረገላቸው ሰዎች 500000 መድረሳቸውን፣ በአማራ ክልል ደግሞ አንድ ሚሊዮን ሰዎች ባለፈው ሳምንት እርዳታ እንደተደረገላቸው ገልጸዋል። በትላንትና ሁለት የሱዳን ከተማ ጎዳናዎች በድጋሚ በሰላማዊ ሰልፈኞች ተሞልተው ውለዋል። የሱዳን የጸጥታ ኃላፊዎችም በመላው ሀገሪቱ የተቀጣጠለውን የተቃውሞ ሰልፍ ለመበተን አስለቃሽ ጭስን መተኮሳቸው ተገልጿል። ሰልፈኞቹ በሀገሪቱ ጥቅምት ወር ላይ የተደረገውን የወታደራዊ መፈንቅለ መንግስትና የፖለቲካ እስር በመቃወም ጎዳናዎች ላይ የወጡ ናቸው። የአካባቢያዊ ተቃውሞ ኮሚቴ በተሰኘ ኮሚቴ አማካኝነት የሚዘጋጁት እነዚህ ሰልፎች ላይ በመቶዎችና በሺዎች የሚቆጠሩ ሰዎች በየጊዜው የሚሳተፉ የተሳተፉ ሲሆን እስካሁን ድረስም 79 ሰዎች ሲገደሉ 2ሺህ የሚደርሱ ሰዎች ደግሞ መረጋገጥና ጉዳት እንደደረሰባቸው ሮይተርስ ዘግቧል። በናይጄሪያ በጸጥታ ችግር ምክንያት በትንሹ አንድ ሚሊዮን የሚሆኑ ሰዎች የምግብ እርዳታ እየደረሰላቸው እንዳልሆነ የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት በናይጄሪያ እርዳታ ለሚያሻቸው ሰዎች ለመድረስ አንድ ቢሊዮን ዶላር ያስፈልገኛል ሲል አስታውቋል። ናይጄሪያ በእስላማዊ ታጣቂዎች እየደረሱባት ባለው ማስፈራሪያ የተነሳ በሰሜን ምስራቅ የሀገሪቱ ክፍል ያሉ የሀገር ውስጥ ስደተኞችን የሚያስተናግዱ ጣቢያዎቿን እየዘጋች ትገኛለች። የተባበሩት መንግስታት ድርጅት በአቡጃ በዚህ በያዝነው በአውሮፓውያኑ ዓመት ናይጄሪያን ለመደገፍ የረድኤት ድጋፍ አጽድቋል። በመጨረሻም ሩሲያ ለአስር ቀናት የሚዘልቅ ግዙፍ ወታደራዊ ልምምድ በትላንትና እለት በቤላሩስ ጀመረች። ሀገሪቱ ከዚህ በተጨማሪም ስልታዊ ወደሚባለው ቦታ የጥቁር ባህር ወደብ መርከቦቿን ያስጠጋች ሲሆን የዩክሬን ባለስልጣናት፣ ሞስኮ በአሁን ሰዓት ያለውን ውጥረት ለመጨመር እየሰራች ነው ሲሉ ከሰዋል። የሩሲያ መከላከያ ሚኒስቴር ስድስት የሚሆኑ መርከቦች በክሪሚያ ወደሚገኘው ሴባስቶፖል ወደብ ላይ መድረሳቸውን የገለጹ ሲሆን የባህር ልምምድ ለማድረግ በባልቲክ ባህር ላይ አስራ ሶስት ሺህ ኪሎ ሜትር ርቀት ወታደሮቹ ተጉዘዋል ብለዋል። ከዚህ በተጨማሪም ሩሲያ መርከቧን አስፍራ ወታደሮችንና መሳሪያዎችን እንዲሁም መኪኖችን ለማውረድ እቅድ እንዳላትም ሚኒስቴር መስሪያ ቤቱ አስታውቋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሄደን ለዜናው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 1240 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ይተላለፋል። በኢትዮ ሳት ላይም ታገኙናላችሁ። በተጨማሪም በዌብሳይታችን ላይ እና በፌስቡክ የማህበራዊ ትስስር ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ከመኖሪያቸው ለተፈናቀሉ ሰዎች እርዳታ ለማድረግ የተለያዩ እንቅስቃሴዎች ይካሄዳሉ። ከነዚህ እንቅስቃሴዎች መካከል በትግራይ የሚገኙ በጎ ፈቃደኛ ወጣቶች ተሰባስበው ምግብ ማቅረብ ጀምረዋል። ከነዚህ ውስጥ ሁለቱን አነጋግረናቸዋል። አማኑኤል ገብረ ጻዲቅና ብርሃን ዘረ ብሩክ የተሰኙትን ሁለቱን ወጣቶች ያነጋገራቸው አለም ፍስሐ ነው። ወደዛው እንለፍ። በኢትዮጵያ ንግድ ባንክ መቀለ ቅርጫፍ አካባቢ በከራዴን የአዛውንቶች ተራድኦ ማህበርና በእንዳትሽሽ ድራማ ትብብር ለ250 የሚሆኑ የተቸገሩ ወገኖች በየቀኑ ቁርስ እንደሚያቀርብላቸው የፕሮግራሙ አስተባባሪ አማኑኤል ገብረጻድቃን ገልጸዋል። ሁሉም ነገር ተዘጋግተዋል። ባንክ የለም፣ ስልክ የለም፣ ምግብ የለም፣ መድኃኒት የለም፣ ህክምናም የለም እና በዚህ ሁኔታ ደግሞ ቁጭ ማለት ስለሌለብን የመቀሌ ማህበረሰብ ይዘን ቁጭ ማለት የለብንም በማለት የቁርስ ፕሮግራም ነው እያዘጋጀን ያለ ነው ሰው የሁለት ዳቦ አንድ ሻይ ቁርስ ነው አዘጋጅተን እየሰራን ያለ ነው። በዚህ ፕሮጀክት ደግሞ ሁለት መቶ አምሳ አካባቢ መካከለኛ ነው እየነገርኩ ያለሁት ሁለት መቶ ሀምሳ ሰዎች ለመርዳት እየሞከረን ነው። በዚህ የምግብ አገልግሎት ሶስት አይነት እርዳታ የምናደርግላቸው ሰዎች ነው ያሉት። አዛውንቶች አሉ፣ ሴቶች አሉ እና ህጻናት። ህጻናቶቹ በሶስት ነው የምንከፍላቸው። የቆሎ ተማሪዎች አሉ፣ ሁለተኛ ደግሞ በየጎዳናው የጎዳና ተዳዳሪዎች ልጆች አሉ ሶስተኛ ደግሞ ከመላው ትግራይ ተፈናቅለው መጥተው የጎዳና ተዳዳሪዎች ለመሆን የደረሱ ልጆች እነዚህ በሶስት ከፍለን ሻይና ሁለት ዳቦ ለመስጠት ነው እየሞከርን ያለ ነው። በዚህ ሁለት መቶ አምሳ ሰዎች እያገለገልን ነው። ከዚህ በተጨማሪ በተለይ ለተፈናቃዮቹ ጸጉራቸውን እያጠብን ትምህርት እንዲያገኙ ወደ ሀያ ልጆች አካባቢ ትምህርት እንዲያገኙ እያደረግን ነው። በጤና ደግሞ ክትትል እያደረግንላቸው ነው። የጤና ክትትሉ በተለይ በጣም አስቸጋሪ ሁኔታ ላይ ያሉ ልጆች ነው ያሉት። የምግብ እጥረት ያለባቸው አሉ፣ ኤች አይቪ የተገኘባቸው ልጆች አሉ። እና የህብረት ኑሮ ስለሚኖሩ ሁሉም የዚህ በሽታ ሰለባ ሊሆኑ ይችላሉ። እና እነሱን ኤች አይቪ ያላቸውን በተቻለው አቅም መድኃኒትን ባይኖር ለመለየት እየሞከር ያለ ነው። እና ይህን ነው እየሰራን ያለ ነው። ይህ የቁርስ ፕሮግራም የመቀሌ ነዋሪዎች ካላቸውን ቀን ሰው ስለሚሰጧቸው እንደሚያካሂዱ ከዚህ በተጨማሪም ከዲያስፖራዎች የተወሰነ እገዛ ይደረግላቸው እንደነበር አማን ኤዲ ይናገራል። ከማህበረሰቡ እያሰባሰብን ያለ ነው። የመቀሌ ነዋሪዎች ለማመስገን ወዳለሁ። ባገኘሁት አጋጣሚ ማንም ሰው በሌ ከሌለው ማምጥቶ ነው እየሰጠን ያለ ነው። ሀያ ብር ያለውም አስር ብር ሰጥቶን ነው እየሄድ ያለው አሁን ሳጹን አዘጋጅተናል። እንደ ሙዳይ አይነት ሳጽን አዘጋጅተን ወደዛ አስር ብር ሰው እንዲያስገባ እየጠየቅን አስር ብር ሰው እየሰጠን ለአንድ ሰው የምግብ ሁለት ዳቦ አንድ ሻይ እየሸፈነልን ያለው እና ከዲያስፖራ ደግሞ እንደምንም ተጧጥሮ ምንም ነገር የለም እያየው ነው እንደምንም ብሎ ግን የሚልኩልንም አሉ። ሌሎችም ለሌሎች አርአያ የሚሆኑ ወደዚህ መላክ የሚችሉ ካሉ እነሱም ዲያስፖራ ውጭ አሉ እነሱም የቻሉትን እንዲያደርጉ ጥሪ ለማቅረብ እወዳለሁ እና በአብዛኛው ግን ከመቀሌ ማህበረሰብ ነው እያሰባሰብን ያለ ነው። በጦርነቱ ምክንያት ሁሉም በችግር ላይ ነው ያለ። ይህን ችግር ተብረን መሻገር አለብን ብለን ስለአሰብንና ካለን ተሞክሮ በመነሳት ነው ይህንን የእገዛ ስራ የጀመር ነው ይላል አማኒል ገብሩ ጻድቃን። ይህ ችግር ለመፍታት ደግሞ የቻልነውን ማድረግ ስለነበረብን ነው ይህን ስራ የጀመር ነው። ይህን ስራ ከጀመርን ታህሳስ 5 2013 ዓ ም አንድ ዓመት ሆኖናል። እስካሁን አንድ አመት አካባቢ በየቀኑ ነው ስራ እየሰራ ነው ያለነው። ቁርስ እናዘጋጀው ደግሞ ከመስከረም ሰባት ጀምሮ በየቀኑ ከሰኞ እስከ ሰኞ ለ250 ልጆች ለመጠየቅ ቀኑ ብለው ለመስጠት እየሞከርን ያለ ነው። እስካሁን ተቆራርጦብን አያቅም አንድም ቀን አልፈን አናቅም። በሀውዜን አደባባይ ሌላው የቁርስ ፕሮግራም በየቀኑ ይካሄዳል። ይህ ፕሮግራም በወክማ መቀደና በኦሳ ትብብር እንደሚካሄድ አስተባባሪው ብርሃን ዘራውርህ ይገልጣል። በዚህ አደባባይ በየቀኑ ከ350 እስከ 400 ከ12 ዓመት በታች የሆኑት ህጻናት ቁርስ እንደሚቀርብላቸው ብርሃን ይናገራል። እዚህ ፕሮግራም ላይ አሁን በህጻናት ላይ ትኩረት አድርገን እየሰራን ነው ያለው ከ12 ዓመት በታች የሆኑ ህጻናት የቁርስ ፕሮግራም በመዘጋጀት እየሰራ ሰራ ነው ያለ ነው በሀውዜን አደባባይ እስከ ሶስት መቶ ሃምሳ እስከ አራት መቶ ህጻናት አሉን። በሰው አካሬ ስምንት መቶ ሃምሳ የመሆኑ ህጻናት አሉን ቁርስ ጠዋጠዋት ቁርስ የምንሰጣቸው የፕሮግራም እየሰራ የምንገኘው ከሳት ትግራይ በመተባበር ነው። እና ወቅ ማመቀል በመሆን ነው። እዚህ ፕሮግራም ላይ አንድ አመት ያደረግነው ነው። በትግራይ ያሉት የተቸገሩ ህዝቦች፣ የትግራይ ነዋሪ እርዳታ እየሰጠ መጥተናል። ኢቭን የውሃ አገልግሎት ሳይቀር በቦት ተካሂዶ እየሰጠ መጥተናል። እና የምናገኘው ህብረተሰቡ ነው ለዚህ ያነሳሳን ጉዳይ እንደ አንድ የትግራይ ነዋሪ ኃላፊነት ሰምተን እኛ ለምን እዚህ ያለው ወገን ደጀን ለምናንሰራ እንደምናንሰራን በማለት እንዲሰውም ሰውም ሰምተን ነው እየሰራን ያለ። ነቢያት ብርሃኑ የአስራ ሁለት ዓመት ልጅ ናት። ነቢያት በከራዳን የአዛውንቶች መረጃ እና እንዳታይሽ ድራማ በሚያዘጋጀው የቁርስ ፕሮግራም ተጠቃሚ ናት። የሶስተኛ ክፍል ተማሪ እንደነበረችም ትናገራለች። ነቢያት ስለኑሮዋ ሁኔታ የሚደረግላት እገዛና በጦርነቱ ምክንያት ደረሰኝ የምትለውን በዝርዝር እንዲህ ገልጸዋለች። ኖሮ ማለት በአሁን ያለው ችግር፣ በአሁን ያለው ጦርነት በጣም ከባድ ነው። ኖራችን ቤት የለንም። እዛ አብራካ ስለሚባል ነው የምንውለው። ማደራችን ደግሞ ቤት ዳሚኤል ቤተክርስቲያን ነው የምናድረው። ስለ ቤት አይደለም አሁን እያሳሰበን ያለው ምን እንበላለን። ከዚ የባሰ ችግር ቢመጣ ስያለን እያሰብን ነው። ግን ይኸውም ተጋግዘን የዚህ ቁርስ እየበላን እያሳለፍ ነው ነው። እነዚህ የሚበላ ይሰጡናል፣ እና ቁርስ ብቻ አንዳንድ ጊዜ ደግሞ ብር ይሰጡናል ካገኙና፣ መንገድ ላይ ልብስ ይሰጡናል። የላንጉጅ ትምህርት ቤት ለሊባኖስ ጉዳይ እንደሚገባ ያደረጉኝ እነዚህ ናቸው። ለጊዜው ትንሽ ያለ ማልጠ የእንስሳ ዘገዳም ና እንስሳ ዘቤት ቋንቋዎችን ይዛለሁ ትንሽ ማለት ነው። ሌላም ማነው ስምህን አውቀዋለሁ ስምህ በእንግሊሽ ምን ንብያል ማንም ስምህን ብለህ ለመጠየቅ ስንት እድሜነ ስንተኛ ክፍል ነው የምትማረው ብዬ መጠየቅ እችላለሁ፣ በእንግሊሽ መመለስም እችላለሁ። ኮረና ያቀርጥ ነው ኮረና ከመጣ በኋላ በሬዲ እየተማርኩኝ ነበር። ሬዲዮ ጥ ስላቆመ ደግሞ ጦርነት ስለመጣ አሁን ምንም አይነት ትምህርት የለም፣ አገልግሎትም የለም። በቃ እኛ የምንማረው የለንም። ቤት ብዬ ላንጉጅ ብቻ ነው የምማረው። አሁን ላንጉጁን ጠጦ ካደረጋ ግን ምንም አይነት ትምህርት አይኖር። ጦርነት ለእኛ ለቤተሰብ ብዙ ነገር ነገር አድርጎኛል። ግን ይህን ጦርነት ባይፈጠር ኖሮ ጥሩ ነበር። ግን አተፈጠረ ከቀን በላይ ስለሆነ ወንድሜ ወደ በረሃ እንደሄድ አድርጎታል። ይህን ጦርነት ለሁላችንም ለህዝብ ትግራይ በሙሉ በጣም አሳሳቢ ነው። ደግሞ አሁን ደግሞ ምንም የሚገባ ነገር ስለሌለ ማማዬ የአእምሮ ህሙማን የምትከታተልበት መድኃኒት ነበራት። አሁን ግን ምንም ስለሌለ አቁማለች። አሁን ለዛ ነው ደግሞ ህማማን ያገድዳት የባዕድና ባዕድና ፕሮጀክትና ወክማ ከእሱ ጋር በመተባበር ጦርነቱ ከተጀመረው ከተጀመረ ጀምሮ በርካታ ያሉ የምግባረ ሰናይ ስራዎች በመስራት ለተቸገሩ ወገኖች የወረዱ መምጣታቸውን ይታወቃል። ሁሉም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍሰሃ ከመቀለ። የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ መሰናዷችን ደግሞ የምሽቱን እንግዶቻችንን ያስተዋውቀናል። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብ ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት አዳጋች አድርገዋል። ይህንን ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን በአቋቋሙት ግዙፍ የተሰኘ ተቋም አማካኝነት የግለሰቦችን የማንበብ ባህልን የሚያዳብር የደራሲዎችን ደግሞ ወጪ በማቅለል ስራዎቻቸውን ለአንባቢ እንዲያደርሱ የሚያግዝ አፍሮሪድ የተሰኘ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለሕጻናትና ለአዋቂዎች የሚሆኑ መጽሐፎችን በነጻና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምፅ ተቀርጸው መስማት እንዲቻልም ያደርጋል። የዚህ ቴክኖሎጂ መስራቾች እንግዳ አርገን ጋብዘናቸዋል። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ። ዳዊት ተገን አለሙ እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ አስር አመት መወዳት አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው። ነብዩ የሴፋኒ ስላሴ ይባላለሁ። እኔ ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስን ተማሪ ነኝ ከረንትሊ በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕራፌት ሴክተር ላይ ነው ብዙውን ጊዜ የሰራሁት። እሺ ሰላም። ስሜ ብዙነህ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን ፋይቭ ሀንድረድ ካምፓኒዎች ውስጥ በኢንፎርሜሽን አስ የሶፍትዌር ኢንጂነር አሰ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት። ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላቸዋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን አላማ ነው የተሰበሰባችሁት? ዳዊት ካንተል ጀምር። ዝንሃን እኔም ከሀገር ከወጣን ምናልባት አስራ አምስት አመት ነቢዩ ከሀገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ ያለኝ እናትን ሀይል የሚባል ለልጅ ተረትን መፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የመቻለ ሰው አላገኘውም ነበረና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው ነውና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙን ሀምሳ ዋየው የብዙም ችግር አንድ አይነት ኖረ ተገኘ። እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለን ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ህዝብ ህዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬና እንደ ሽሮ በሻንጣ ተጭኖ ነው መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ እንግዲህ ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ የስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዬ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው ያው አሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ቦታ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው። እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ብዙ ነው ደግሞ። ወደ አንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሑፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ? እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለናል ይመስለኛል። ከዚህ በፊት የዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥም የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝነው። ዳዊት፣ ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ፣ ስለ ስራቸው መረጃዎቹን ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም የራሲያን ከኛ ጋር መስራት ካልፈለጉ አንባቢያንን ኢንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ተወሳችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን ይመስለኛል። አትሊስት ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሎ አድርገን እስካሁን ያለንበት ደረጃ ላይ ደረስናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል እና እዚህ ደረጃ እስክንደርስ አንድ ዓመት ከአንድ አመት በላይ ወስዶብናል። ከአንድ አመት ከሶስት ወር ከአንድ አመት ከአራት ወር በላይ ወስዶብናል። እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል፣ እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን ኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በከናን ፐብሊሽንግ ካምፕኒዎች ያለ ደራሲው ቅናም ታትሞ የሚወጡበት ሲችዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን ሀንድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም። ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ፣ አንድ ወኪል አለን በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመር ነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራት ኔጎሼሽን እና ዲስከሽኖች እየተካሄዱ ነው ያሉት። አድማጮች ከባለሙያዎቹ ጋር ያደረግነውን ቆይታ ቀሪ ክፍል ከዌብሳይታችን ላይ ማግኘት ትችላላችሁ። ይህ የያዝነው የካቲት ወር በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ወቅት ነው። ኤደን ገረሞ ታዲያ ወረሃ የካቲት እንዴት የጥቁሮ ታሪክ መዘከሪያ ሆነች ስትል ተከታዩን አሰናድታለች ዩርቶቢ ይህ ድምፅ በ1983 ዓ ም ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትም መተው ከስም ይጀምራል። የጥቁሮች የነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ከ1838 ዓም ጀምሮ የጥቁሮች የነፃነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነፃነት ትግል፣ የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆን ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የሕይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ሕይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወርን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከአስራ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከንና ከ18 25 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተርቱ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪያት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት፣ እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊ ይነሳል። እነሱን ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይኪንግ ኦቲስ የልብ ምት መቆጣጠሪያን የሰሩ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ ም የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። 1950 ወዲ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከአራት መቶ ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ ኤሮፓያን አቆጣጠር በ2013 የተጀመረው ብላክ ላይፍስ ማተር ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመላክታል። አሁንም ቢሆን ትግሉ ይቀጥላል። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ከአቀናባሪያችን ኤልያስ አስማረ ጋር አብሬያቸው መሻውት ስመኝሽ የቆየ ነበርኩኝ። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።